ባሳለፍነው ሳምንት የሳውዲ አረቢያ ከፍተኛ ሕግ አስፈጻሚ አልሹራ ምክር ቤት ከፋላ ወይም ስፖንሰር አስወጋጅ የተባለውን በአልጋሯሹ የቀረበውን የመኖሪያ ፍቃድ ረቂቅ አዋጅ አጽድቆታል። በቋሚና በጊዜያዊነት ለውጭ ዜጎች ይሰጣል የተባለው የመኖሪያ ፍቃድ ማናቸውም የውጭ ዜጎች እንደ ሀገሪቱ ዜጋ ተጠቃሚ የመሆን እድል ይሰጣቸዋል ተብሎ ይገመታል። በሳውዲ አልሹራ ምክር ቤት የጸደቀውን ረቂቅ ተከትሎ የሳውዲ መንግስት ከፍተኛ ኃላፊዎች እርምጃው ለሀገሪቱ እድገት ወሳኝ ጅምር መሆኑን ይናገራሉ። የተለያዩ የውጭ ዜጎች በአንጻሩ እያከላተማቸው ካለው ከፋላና ስፖንሰር አስወጥቶ በመንግስት ስር ይደረጋሉ መባሉን በመልካም ጎኑ የተመለከቱት ሲሆን አልፎ አልፎ ግን በአፈጻጸምና በአተገባበሩ ላይ ጥርጣሬ እንዳላቸው ይናገራሉ። አስተያየታቸውን እንዲሰጡኝ የጠየኳቸው የጠየቅኳቸው በሳውዲ ከሀያ ዓመት በላይ የኖሩት አቶ አብድሰላም አህመድ ዲን ነጋሽ የተባለው መኖሪያ ፈቃድ ለኢትዮጵያውያን ፋይዳ የለውምና እንዳንዘናጋ ሲሉ ምክራቸውን ሰጥተዋል። ከፍተኛ ክራይቴሪያ የሚጠይቅ በተለይ አቅም ያላቸው ሀብት ያላቸውን እንጂ ለኢትዮጵያውያን የሚጠቅም ነው የሚል እንትን የለኝም። መነሻ ነጥቤ አንደኛ ከባድ ገንዘብ ይፈልጋል። ይሄን ያህል ካፒታል ያለው ሰው ሀገሩም ላይ በጥሩ ሁኔታ መስራት እንደሚችል ነው። እኔ እስከሚገባኝ ድረስ ይሄ እኛን የበለጠ የሚያዘናጋ እንጂ ለኢትዮጵያውያን የሚጠቅም ነው የሚል አስተያየት የለኝም። ስለዚህ በጊዜ እንደተጀመረው በሀገራችን ላይ መኖር የምንችልበት ሁኔታ የማመቻቸቱን እንትን እንዳዘናጋን የረቂቁ መጽደቅ ሰናይ ዜና ነው ያሉኝ። በኩባንያ ተቀጥረው ለበርካታ ዓመታት የሚሰሩት አቶ ሰመሩ በበኩላቸው ስፖንሰር ይቀራል፣ ወደ ግሪን ካርድ ይቀየራል የሚለው ዜና እንደው በወሬ ወሬ ደረጃ ከሰማን ሁለት አመት ብቻ አይደለም ከዛ በፊትም ብዙ ሲሰማ ከርሟል። እና እውነት ሆኖ ይሄ ነገር የተሳካና የተስተካከለ ቢሆን ጥሩ ይመስላል። ዜጎች በተለይ ገንዘብ ያላቸው ሰዎች እንደ ልባቸው እንዲሰሩ በሌላ ሰው ስም፣ በስፖንሰሮች ስም ከዚህ በፊት የሚሰሩት ነገር እንዲቆም የሚረዳ ይመስለኛል። ሌላውም ዜጋ ቀጥታ መንግስት ስፖንሰሩ ሆኖ ከፊሉ ሆኖ የሚሰራበት መንገድ ነውና የተሻለ ነው ብዬ ነው የማስበው። ግን እውነት ነው ወይ ነው እዚህ አገር ይወራል አንድ ነገር እርግጠኛነቱ ላይ ይሆናል የሚለው ላይ በጣም ሰፊ ተስፋ የለኝም እኔ ቢሆን ግን ቢሆን ጥሩ ነው አቶ ወንደሰን ገብረ ጊዮርጊስ የተባሉት ኢትዮጵያዊ የኢኮኖሚስት ባለሙያ በበኩላቸው የሳውዲ መንግስት የሰጠው ይህ አማራጭ ከዚህ ቀደም ያልነበረ ና ጠቃሚ ነው ሲሉ እንዲህ ብለውኛል ይህንን አይነት ህግ ድሮም ኖሮ ቢሆን ኖሮ አስበው፣ ስንት ሰዎች አሉ። በተለይ በንግድ ስራ ላይ የተሰማሩ ኢትዮጵያውያን ብዙ ሰዎች አይቻለሁ። እዚህ ህጉ እየጠበቀ ሲመጣ ግማሹ ወደ ቱርክ ሄደ፣ የቻሉትንም ወደ ያልቻሉትም ወደ ኢትዮጵያ ሄዱ። ያን ገንዘብ ያላቸው ማለት ነው። እና ይሄ ህግ መኖር ክፋት የለውም። በተለይ በተለይ በኢንዲቪጁዋል ሳኡዲ ስር ሆኖ የሚሰሩ የእኛ አገር ሰዎች አሉ። የዛን ሰውዬ ስልጣን በእነሱ ላይ ያለውን ታውቃለህ። ከአንተና እኔ ካምፓኒ ኢምፕሎይ ስለሆንን አናቀውም የከፊልን ሀስል በዚህ ውጣ ኢቭን ኤግዚስት ሪንትሪቪ እንኳን ለማግኘት ምን ያህል ችግር እንዳለው እኔ ሰዎች ስሰማ በጣም ይከብዳል። ነብይ ና ይሄ መኖሩ እኔ ፕላስ ፖይንት ነው ነው የምለው። አት ኤኒ ኮስት የዚህ አይነት ህግ መኖሩ እኛ እንጠቀምበታለን ወይ አንጠቀምበትም፣ እሱ ለሌላ ፌዝ ላይ የምነጋገርበት ነው። ለዲ ደብሉ ራዲዮ ነብዩ ሲራክ ከሳውዲ አረቢያ